ሚሊዮን፣ እንዴት ልሃል? ዛሬ እንዴት ነው መቀሌ ያለውን ሁኔታ እስቲ በአጭሩ ግለጽልን። ያው በትላንትናው ዕለት ስንገልጸው እንደነበረ ስምንትና ሁለት የአውሮፕላን ድብደባ እንደተፈጸመባት በክልል መንግስት የተነገረችው ከመቀለ ዛሬ ሰላማዊ በሚባል ሁኔታ ነው የዋለችው። መደበኛ የሚባል የግብይት ሁኔታ ነበረ። ሰው የሰው እንቅስቃሴ ነበረ። የትራንስፖርቴሽን አገልግሎት ዛሬ በተሻለ ሁኔታ ሲሰጥ ነው የተመለከት ነው። የከተማ ታክሲዎች በስራ ላይ ነበሩ የዋሉት። ከዛ በተጨማሪ ደግሞ በልዩ ሁኔታ ከከተማ ወደ ከተማ የሚደረግ እንቅስቃሴ ታግሮ የነበረው እንቅስቃሴ በተወሰነ መጠን እንቅስቃሴዎች ሲደረጉ በፍቃድ እንቅስቃሴ ሲደረጉ ነው ያስተዋልኩት። ከዛ ውጪ ትምህርት ቤቶችም እንዲሁ ስምንተኛ እና አስራ ሁለተኛ ክፍል ተማሪዎች ተቀብለው ነበረ። ያው ካለፈው ይህ ሂደት የጀመረው እንዲሁ በመደበኛነት እየቀጠለ ይገኛል። የስምንተኛና የአስራ ሁለተኛ ክፍል ትምህርት ዩኒቨርሲቲዎችም እንዲሁ በዚህ ሳምንት መጀመሪያ ተመራቂ ተማሪዎቻቸውን ብቻ ተቀብለው ነበረ። ስፔሻሊ የመቀ እሱም እንዲሁ ለተማሪዎቹ አገልግሎት እየሰጠ እንዳለ እና ያው ትምህርትም ትምህርት ሳይሆን ገና በዝግጅት ሂደት ላይ እንዳለ ተማሪዎች ግን በተረጋጋ ሁኔታ ላይ እንዳሉ ነው እየታዘብኩት። ስለዚህ ያው በአብዛኛው ዛሬ ከተማው በጥሩ ሁኔታ ወይም ደግሞ ይሄ በመደበኛ የሚባል ሁኔታ ላይ እንደዋለ ነው የታዘብኩት እስካሁን ድረስ ባለው መረጃ ማለት ነው። መልካም። ሚሊዮን እንግዲህ ትናንትና የትግራይ ክልል መንግስት ተናግሯል ባላችሁት መሰረት አንተም ከአዲስ አበባም በደረሰ መረጃ መሰረት የአየር ጥቃት ደርሷል። ብላችኋል፣ መንግስት ያለውን ጠቅሳችሁ ማለት ነው። የክልሉ መንግስት በትክክል ምንድን ነው የደረሰው? እስካሁን የወጣ መረጃ አለ ወይ? አዎ። ከዛ በኋላ ስለ አውሮፕላን ጥቃቱ ለማጣራት የአውሮፓን የመንግስት መንግስት መስሪያ ቤቶችን ሄደን ቼክ ለማድረግ ሞክረን ነበረ። ስለደረሰው ጉዳት እስካሁን የሚታወቅ ነገር እንደሌለ ነው። የት አካባቢ ነው ጥቃቱ የደረሰው? ሰዎች ከአንዳንድ የመንግስት ባለስልጣናት የሰማ ነው። ጥቃቱስ የት አካባቢ ነው የደረሰው? ባለ አንድ አካባቢ ነው ጥቃቱ እንደደረሰ የተመለከት ነው። የት አካባቢ በትክክል የት አካባቢ? በስተ ሰሜን፣ በስተ ምስራቅ፣ በስተ ደቡብ መሰቦ የሚባል ተራራ አለ። ከመቀለ በስተ ሰሜን በኩል ያለ ተራራ ነው። እሱ አካባቢ እንደሆነ ነው ጥቃቱ የተፈጸመው የተመለከት ነው ያው ሁለት ሰዎች የነገሩን እዛ አካባቢ ሄደን ያረጋገጥ ነው ማለት ነው። ሰው ላይ የደረሰ ጉዳት እንደሌለ ነው የተሰማው፣ ከሌላ ወገን የሰማ ነው ማለት ነው መረጃው። የመንግስት ምንጮች ግን እስካሁን የደረሰ ጉዳት መኖሩ አለመኖሩ ማረጋገጫ አልሰጡም። ምናልባት እንግዲህ ከመቀሌ ብዙም የሚርቅ ቦታ እንዳልሆነኔ የገለጽክልኝ እና በጠቀስከው ተራራ አካባቢ ምን የተለየ ነገር አለ? ምናልባት የፌዴራል መንግስት ኢላማ ሊሆን የሚችል ምናልባት አካባቢው የኢንዱስትሪ ዞን ነው። ስለዚህ ከመቀሌ ወደ ውቅሮ አዲግራት እና በዛ ቀጥሎ ያለ ወደ ዘላምበሳም ኤርትራም የሚወስድ አውራ ጎዳና ያለበት መስመር ነው። ስለዚህ እዛ አካባቢ ነው ይሄ ነገር የተፈጸመው። እነዚህ ነገሮች ናቸው ያሉት። አውሮፕላን ጥቃቱን ከትግራይ ክልላዊ መንግስት በስተቀር ከፌዴራል መንግስቱ የተሰማ ምንም ነገር የለም። ይሄንን ምን ያህል እውነተኛ ነው ብለው የሚጠይቁ አድማጮቻችን አሉ። ብዙዎች አስተያየታቸውን እየጻፉ ነው እና ምንድን ነው ማለት የሚቻለው ትናንት ዘጠኝ ሰዓት አካባቢ የጦርነት አውሮፕላን ድምጽ ሁሉም ህዝብ የሰማው ነገር ነው። የተወሰነ ይሄ የጭስ አይነት ምልክት በነገርኩ አካባቢ ታይቷል። የአይን ማኞች ነው ይህንን የገለጹት። የክልሉ መንግስትም የአውሮፕላን ጥቃት እንደደረሰ በክልሉ አረጋግጧል። ስለዚህ ያሉት መረጃዎች እነዚህ ናቸው ማለት ነው። መልካም እንግዲህ ሚሊዮን፣ አንተ ቀደም ብለህ እንደገለጽክልኝ መቀሌ ከሁለቱ ቀናት የተለየ መረጋጋት እና እንቅስቃሴዎች መኖራቸውን ነው። ትምህርት ቤት መከፈታቸውንም ነው የምትነግረኝ። ከአንድ ከተማ ወደ አንድ ከተማ እንቅስቃሴ መኖሩን ነው የነገርከኝ። የሚወራው ወይም የሚባለው የጦርነቱ እንቅስቃሴ የለም ማለት ነው። ምንም አይነት ተጽዕኖ አላመጣም ነው አንተ ከምትለኝ የተረዳሁት። አዎ፣ በመሀል ከተማው ምንም አይነት የጦርነት ድባብ የለም። መደበኛ የሚባል ጸጥታ የማስከበር ስራዎች በትግራይ ልዩ ኃይል በትግራይ ፖሊስ፣ በትግራይ ምልሻዎች ይከወናል። ከዛ ውጪ የተለየ የሚባል የጦርነት ድባብ ከተማው ውስጥ የለም። አሁን የኤሌክትሪክ አገልግሎትም ተመልሰዋል። ለዚህ ሰው ዎችን እየተከታተለ ይገኛል። ስለዚህ የተለየ የሚባል የጦርነት ድባብ መቀለ ከተማው የለም። አመሰግናለሁ እንግዲህ ሚሊዮን ኃይለሥላሴ ከመቀሌ ደህናውን ቀን ያምጣ ነው የሚባለው። ሌላ ምን ይባላል?